ክቡራትና ክቡራን በጤና ፕሮግራም ወደ ዝግጅታችን እንዘልቃለን። በአማራ ክልል ሰባተኛው ዙር የወባና የትራኮማ ዕለት ተከብሯል። በሚሊዮኖች ለሚቆጠሩ ሰዎች የወባና የትራኮማ መድኃኒቶች ለሰባት ቀናት ይታደላሉ። በደቡብ ወሎና በደቡብ ጎንደር አንዳንድ ወረዳዎችም በተገኘው መልካም ውጤት ምክንያት ከዚህ ዘመቻ ውጭ የመሆናቸው መሆናቸው ታውቋል። መለስካቸው አምሃ ከባህር ዳር የላከው ዘገባ ቀጥሎ ይቀርባል። በአማራ ብሔራዊ ክልል ወባና ትራኮማ በሽታዎች በሕዝቡ ላይ የሚያደርሱትን ጉዳት ለማስገንዘብና መድኃኒቶችንም ለማደድ የተጀመረው ዘመቻ ሰባተኛ ዓመት የተከበረው ማክሰኝት ተብላ በምትጠራ ከተማ ነው። ማክሰኝት ከጎንደር ከተማ ወደ አዲስ አበባ በ42 ኪሎ ሜትሮች ርቃ የምትገኝ የገጠር ከተማ ናት። በዚሁ በሰባተኛው ዙር የትራኮማና የወባ አለት ክብረ በዓል ላይ ንግግር ካደረጉት መካከል የካርተር ማዕከል የኢትዮጵያ ተወካይ ዶክተር ዘሪሁን ታደሰ ባለፉት አስር ዓመታት የተሰራው ስራ ምን ያህል ውጤት እንዳስገኘ አስታውሰዋል። 25% ያህል ክልል ውስጥ የነበረውን በትራኮማ ሳቢያ ምክንያት ጸጉር በቀለብኝ እያሉ ሰዎች የሚቸገሩበትን በሽታ 25 ከመቶ ያህል መቀነስ ችለናል ባለፉት አምስት አመታት በቀጣዮቹ ሶስት አመታት ደግሞ ከዛ በጣም ከፍተኛ የሆነ ውጤት እንደምናስመዘግብ ተስፋ እናደርጋለን ዶክተር ዘሪሁን በተለይ በደቡብ ወሎና በደቡብ ጎንደር የተገኘው ውጤት እጅግ አመርቂ ነው ይላሉ ባለፉት አስር አመታት በተሰራው ስራ በተለይ ደግሞ በደቡብ ጎንደር እና በደቡብ ወሎ ላይ የተገኘው ውጤት በጣም አመርቂ ነው ማለት ይቻላል። ቢያንስ አንድ አምስት ወረዳዎች በትራኮማ ላይ በተሰራው ስራ ያላቸው የበሽታ መጠን በከፍተኛ ደረጃ በመቀነሱ ከእንደዚህ አይነት ዘመቻ ውጪ የሆኑበት ሁኔታ አለ። ዮሴፍ ገርሌ የተባለ ታዳጊ የ11 ዓመት ልጅም የወባና የትራኮማ እለትን ለማክበር በማክሰኝት ከተማ ከተገኘው ህዝብ መካከል ነበረ። በአንድ ወቅት ማለትም በዘጠኝ ዓመት እድሜው በውባ በሽታ ታሞ እንደነበረ ያስታውሳል። እንዴት ተረፈ? አኪም ቤት እጅ አኪም ቤት እጅ አስረዱ ታክሜ ምናምን ዛንዚራ ምናምን ዘርጉ ተብዬ ዛንዚራ ምናምን ዘርጉ ተብዬ አንኔ ደንኩ። አቶ አለም ሀሰን ደግሞ በማክሰኝት ከተማ ትራኮማንና ወባን ለማጥፋት በሚደረገው እንቅስቃሴ የበጎ ፈቃድ ሰራተኛ ናቸው። ከሁለት ወራት ጀምሮ ቅስቀሳ ሲያደርጉ ከነበሩና ህዝቡ ህክምና እንዲያገኝ ከሰሩ ሰዎች መካከል አቶ አለም ሀሰን አንዱ ናቸው። በዚህን ቀን የምናደርገው ነው ተትንሽ ስተ ትልቅ ባለው ማንኛውንም ቅስቀሳ ሲደረግለት ሰንብቷል። በዛሬ ውለት ደግሞ ያው ቁርስ በልተው ውሃ የራሳቸውን ኩባያ እና ውሃ እየያዙ ወደዚህ መጥተው ክትባቱን እንዲወስዱ እያደረግናቸው ነው ያለን። ይህንን ዘመቻ በመተባበር የሚመሩት ኢንተርናሽናል ትራኮማ ኢኒሽቲቭ፣ ካርተር ሴንተር እና የአማራ ብሔራዊ ክልል ጤና ቢሮ እንደሚሉት ከሆነ ካለፈው ቅዳሜ ጥቅምት 25 ቀን ጀምሮ ለሚቀጥሉት ሰባት ቀናት በሚካሄደው ዘመቻ ከአስር ሚሊዮን በላይ ህዝብ በወባና በትራኮማ በሽታዎች ላይ ያተኮረ ሕክምና ያገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከባህር ዳር